ከትናንት በስቲያ በመቀሌ ዩኒቨርሲቲ ስቴዲየም ግጭት የተቀሰቀሰው ግጥሚያው በመካሄድ ላይ ያለ እንደነበር የአይን ማኞች ለዶቼፌለ ገልጸዋል። የአይን ማኞቹ ግጭቱን ለማስቆም ጣልቃ የገባው ፖሊስ አስለቃሽ ጭስ መተኮሱን እና ተመልካቾችም መደብደባቸውን ገልጸውልናል። በማህበራዊ መገናኛ ዘዴዎች የቆሰሉ ሰዎችን የሚያሳዩ ምስሎች ይታያሉ። ቅዳሜ ዕለት በመቀሌ ዩኒቨርሲቲ ስቴዲየም ስለተፈጠረው ግጭት የትግራይ ፖሊስ ኮሚሽን ምላሽ እንዲሰጥን የህዝብ ግንኙነት ኃላፊ ኮማንደር መንግስት አረጋዊን በስልክ ለማነጋገር ሞክረን ነበር። ኮማንደር አረጋዊ ግን ዶቼ ቬለ በሰላም ጊዜ አልመጣም በማለት ስለ ግጭቱ መናገር አልፈለጉም። ቤ በዚህ ሰዓት እንደምንደመጣ ስለገባኝ ምክንያት ምን? በሰላም ጊዜ መምጣት አልነበረበትም እንዴ? ፍቃደኛ አይደለውም። በቃ ፍቃደኛ አይደለው። ለምንድን ነው ፍቃደኛ ያልሆኑት? አልገደድም። የሚያስገድዶት የለም። ግን ፍቃደኛ ያልሆኑበት ምክንያት ምንድን ነው? ግዴታ ከሌለው ታዲያ አሁንም እያስገድዶኝ ነው። አልገደድም። የግጭቱን መንስኤ ለማወቅ የኢትዮጵያ እግር ኳስ ፌዴሬሽን ባለስልጣናትንም ለማነጋገር ሞክረናል ይሁንና ፌዴሬሽኑ የቀዳሚውን ግጥሚያ አስመልክቶ ዝርዝር ዘገባ እየጠበቀ እንደሆነ ነው የኢትዮጵያ እግር ኳስ ፌዴሬሽን የጽህፈት ቤት ኃላፊ አቶ ወንድም ኩና ላየው የገለጹልን አብዛኞቹ ከተሞች ጨዋታዎቹ ተጠናቀዋል አንድ ቦታ ብቻ ጨዋታ ያልተጠናቀቀ ያለን በዝናብ ምክንያት የተቋረጡ ጨዋታዎች አሉ ስለዚህ ሪፖርት እየተጠናቀረ ስለሆነ እስከዛ ድረስ ጠብቁ ደስ ይለኛል። አብዛኞቹ ተጫዋች ጨዋታዎች ተጠናቀዋል። የመቀሌና የባህር ዳር ጨዋታ ግን ሌላ ዛሬ ጠዋትም ይካሄዳል ተብሎ ነበረ የተቋረጠ ጨዋታ ስምምነት ላይም ነበረ እና እሱ ደግሞ አልተካሄደም። ስለዚህ እሱን ተጨማሪ ሪፖርት አሁን ኮሚሽነሩ እየመጣ ስለሆነ አዲስ አበባ እሱን ሪፖርት ሳና ምንም ማለት አንችልም። ማለት ስለተፈጠረው ነገር ዝርዝር መረጃ እስካሁን ድረስ አልደረስንም ነው የሚሉ አይ በንትና በቃል ላይ አይሆን ያ በጽሑፍ እስካልቀረበልን ድረስ በቃል ላይ ተመስተን እንትና ምክንያቱም ጨዋታ በሰላማዊ መንገድ ሊካሄድ የሚችልበት ደንብ እንደነበረው በደንብ አይተናል።